ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ደግሞን በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 22 2010 ዓ ም ዝግጅታችን ጀመረ። እንኳን ጤና ይስጥልን፣ ክቡራትና ክቡራን እንደምን አመሻችሁ። አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልኝ፣ እኔም ቆንጅ ይታየ ነኝ። የኢህአዴግ የፓርቲ አባላት ለፓርቲያቸው እንዲገዙ የሚያስገድድ ዲስፕሊን አላቸው። አስቸኳይ ጊዜ አዋጁ በመሰረቱ በህገ መንግስቱ አንቀጽ ሶስት መሰረት ለአስቸኳይ ጊዜ አዋጅ ለማወቅ የተቀመጡ ሁኔታዎች ያሉ እነዛን ሁኔታዎች በፍጹም አያሟላ። የአዲስ አበባ ዩኒቨርሲቲውን አቶ ሙሉጌታ አረጋዊና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩን አቶ ስዩም ተሾመን በአብይ ርዕስ ዘገባ ይዘናቸዋል። ለአርዕስተ ዜናው ቆንጂት። በምስራቅ ወለጋ ነቀምቴ ከተማ ማክሰኞ ዕለት በነበረ ተቃውሞ ወቅት በጥይት ተመቶ ሐኪሞች ለከፍተኛ ሕክምና ወደ አዲስ አበባ ተልኳል ያሉት ተማሪ ህይወቱ ማለፉን አባቱ ለቪኦኤ አረጋግጠዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ ዩናይትድ ስቴትስ፣ ብሪታንያና ኖርዌይ የሀገራችንን የሰላም ሂደት ይቆጣጠራሉ ሲሉ ከሰው ነቀፋ ሰነዘሩ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በምስራቅ ወለጋ ነቀምቴ ከተማ ከትናንት በስቲያ ማክሰኞ በነበረው ተቃውሞ ወቅት በጥይት ተመቶ ሐኪሞች ለከፍተኛ ሕክምና ወደ አዲስ አበባ ተልኳል ያሉት ተማሪ ህይወቱ ማለፉን ወላጅ አባቱ ለቪኦኤ አረጋግጠዋል። የ15 ዓመቱ ተማሪ ኦብሳ አባት አቶ እንዳለ ፉፋ እሳቸውን በተለያዩ ጊዜያት በስር ላይ የነበሩና ለመጨረሻ ጊዜ የተፈቱት ባለፈው መስከረም ወር እንደነበረ ታውቋል። አቶ እንዳለ የልጃቸውን አስከሬን ይዘው ዛሬ ማምሻውን ነቀምቴ መግባታቸውን ለኦሮምኛ ክፍል ባልደረባችን ለጃለን የገመዳ በሰጡት ቃል ገልጸዋል። የደቡብ ሱዳን ማስታወቂያ ሚኒስትር ማይክል ማኩዬይ ዩናይትድ ስቴትስ፣ እንግሊዝና ኖርዌይ የደቡብ ሱዳንን የሰላም ሂደት ይቆጣጠራሉ ሲሉ ከሰው ነቀፋ ሰንዝረዋል። ሚስተር ማኩዬ ትናንት ጁባ ውስጥ ሲናገሩ የሰላሙን ሂደት በይፋ የሚያደራድረው ኢጋድ ይህንን በከፍተኛ ደረጃ የሚታየውንና በሁለት ሺህ አምስት ዓ ም በአውሮፓ የዘመን አቆጣጠር የተቋረጠውን ንግግር አዲስ አበባ ላይ እንደገና ለማስጀመር በሐቅ እየሰራ አይደለም ብለዋል። አጀንዳውን የሚያዘጋጁት ትሮይካ ተብለው የሚታወቁት ዩናይትድ ስቴትስ እንግሊዝና ኖርዌይ ናቸው። ትሮይካ ማለት ሶስት ማለት ነው። የሰላም ንግግሩን ሂደት ወጪ የሚሸፍኑት ትሮይካውና የአውሮፓ ሕብረት በመሆናቸው ምክንያት አካሄዱን የሚያሽከረክሩት እነርሱ ሆነዋል ሲሉ የደቡብ ሱዳን ማስታወቂያ ሚኒስትር ማይክል ማኩዬይ በምሬት ተናግረዋል። የኢጋድ ባለስልጣናት ከቪኦኤ ለቀረበላቸው ጥሪ ምላሽ አልሰጡም። በሌላ የደቡብ ሱዳን ዜና የአማጽያኑ መሪ የሪያክ ማሻር ወገን የነበሩ የጦር አዛዥ በሀገሪቱ የይ ክፍለ ሀገር ውስጥ በተካሄደ ውጊያ መገደላቸው ተሰምቷል። የአማጽያኑ ቃል አቀባይ ፌሊክስ ካሎምቦ ፎስቲኖ በሰጡት መግለጫ መሰረት የአማጽ ተዋጊው አዛዥ የተገደሉት የመንግስቱ ወታደሮች በአንዲት መንደር በተዋጊዎቻቸው ላይ ባደረሱት ጥቃት ነው። የደቡብ ሱዳን አማጽያን መሪ ሪያክ ማቻር ወደ ሌላ የአፍሪካ ዜና ስናልፍ የተባበሩት መንግስታት ድርጅት ትናንት በሰጠው መግለጫ ሁለት የሰላም አስከባሪ ወታደሮቹ ማዕከላዊ ማሊ ውስጥ መኪናቸው በተጠመደ ፈንጂ ላይ ሲጓዝ ሕይወታቸው ማለፉን አስታውቋል። አጠር ያለ የማይክል ብራውንን ዘገባ አዲሱ አበበ ያቀርበዋል። ወታደሮቹ አደጋው የደረሰባቸው በቅኝት ላይ እንዳሉ ሲሆን በዚሁ ተግባር ላይ የተሰማሩ ሌሎች አራት የሰላም አስከባሪዎች ላይም የመቁሰል አደጋ መድረሱን ድርጅቱ ጨምሮ አስታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱራጅች ስለ ሁኔታው በተናገሩት ቃል የድርጅቱ ዋና ጸሐፊ ልዩ ተወካይ መሐማት ሳሌህ አነዲፍ ጥቃቱን አውግዘው ለአደጋው ሰለባ ቤተሰቦችም የማጥናኛ ቃልና ፈጣን ለሆነ ፈውስም ምኞታቸውን አስተላልፈዋል ብለዋል። እንደ አውሮፓ ዘመን አቆጣጠር ከ2013 ዓ ም ወዲህ በብዙ ሺህ የሚቆጠር የተባበሩት መንግሥታት ድርጅት የሰላም አስከባሪ ሰራዊት አክራሪ እስልምናን በአጠቃላይ ሕገ ወጥ ድርጊቶችን ለመቋቋም ማሌ ውስጥ መስፈሩ ይታወቃል። ባለፈው ማክሰኞም ስድስት የማሌ ወታደሮች መኪናቸው እዚያው ማሌ ውስጥ በሚገኝ ተመሳሳይ ክልል ፈንጂ ላይ ሲጓዝ ሕይወታቸው ማለፉ ይታወሳል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ በምድር ገጽ ላይ ማንኛውንም ቦታ ይመታሉ ያለቻቸውን ስትራቴጂካዊ የጦር መሳሪያዎች መሞከሯን ፕሬዚደንቱ ቭላዲሚር ፑቲን መናገራቸው ቁጥራቸው የበዛ የዩናይትድ ስቴትስ እንደራሴዎችን ማስቆጣቱ ተዘገበ። አዳዲሶቹ የሩሲያ ሚሳይሎች በማንም ቢሆን ቀድመው ሊታዩ ወይም ሊገኙ አለመሆናቸውም ነው የሩሲያው ፕሬዚደንት የተናገሩት። አሜሪካውያኑ የሕዝብ ተወካዮች ይህንን የፑቲንን ንግግር ጦር ሰባቂ ሲሉ ጠርተውታል። የሀገራቸውን መገኛ አቋም ለፓርላማቸው በዘረዘሩበት የዛሬው ዓመታዊ ንግግራቸው ወቅት ፕሬዚደንት ፑቲን በቪዲዮ እያሳጀቡ ትንታኔ በሰጡበት ወቅት ያልተቋረጠ ጭብጨባ ሲወርድላቸው የነበረ ሲሆን የሀገራቸው የዛሬ የቴክኖሎጂ ጥርመሳ ውጤት በዘንድሮው ዓለም ሩሲያን አዲስ ቦታን እንደሚያቆናጥጣት አስታውቀዋል። የሰሜን ካሮላይና ሪፐብሊካን ሴናተር ቶም ቲሊስ ለቪኦኤ ሲናገሩ እኔ ፑቲንን የማይበት ዐይንና አንድን ነፍሰ ገዳይና ወንጀለኛ የማይበት ዐይን አንድ ነው። ምናልባት የሚሉት ነገር ውሸት ሊሆን ይችላል፣ የምሰማቸው ግን በዋዛ አይደለም ብለዋል። በድፍን ዓለም አቻ የለሽ ናቸው ሲሉ ሚስተር ፑቲን ያሞካሸዋቸው አዳዲሶቹ የጦር መሳሪያዎቻቸው በኒውክሌር ኃይል የሚንዘገዘጉ ክሩዝ ሚሳይሎች፣ የጨረር መሳሪያዎች፣ በኒውክሌር የሚንቀሳቀስ የባህር ሰርጓጅ ድሮንና አዲስ ድምፅ ቀደም ሚሳይል መሆናቸውን አመልክተዋል። የዋይት ሀውስ የኮሚኒኬሽንስ ጉዳዮች ዲሬክተር ሆፕ ሂክስ ትናንት ስራቸውን በፈቃዳቸው ለቀዋል። በአውሮፓውያኑ የዘመን አቆጣጠር በ2016 ከተካሄደው የዩናይትድ ስቴትሱ ፕሬዝደንታዊ ምርጫ በፊት ጀምሮ የሚስተር ትራምፕ የቅርብ ታማኝ ከነበሩት ረዳቶቻቸው አንዷ የነበሩት ሄክስ የስራ መልቀቂያ ውሳኔያቸውን ይፋ ያደረጉት ከዩናይትድ ስቴትስ ምክር ቤት የጸጥታ ጉዳዮች ኮሚቴ ፊት ቀርበው ለተሰነዘሩላቸው በርካታ ጥያቄዎች መልስ አልሰጥ ብለው በተሰናበቱ በማግስቱ ነው። ሄክስ ለኮሚቴው አባላት በዝግ በሰጡት ቃል ጉዳት የሌላቸው የሐሰት ቃላት እንዲሰጡ አልፎ አልፎ ይጠየቁ እንደነበር ገልጠው ፕሬዚደንት ትራምፕ ተቀናቃኛቸውን የዲሞክራቲክ ፓርቲውን እጩ የነበሩትን ሂለሪ ክሊንተንን ባሸነፉበት ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት ከሚያካሂደው ምርመራ ጋር የተዛመደ ግን አንድም ሀቅ የጎደለው መረጃ ሰጥቼ አላውቅም ብለዋል። ሂክስ ሙሉ ቀን በዘለቀው እና አጥብቆ የሚበረብረው ከኮሚቴው ጋር ያደረጉት የጥያቄና መልስ ስርዓት ባሳደረባቸው ስሜት በእጅጉ ተናውጠውና የመረበሽ ስሜት ታይቶባቸው እንደነበረ ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የቀድሞዋ የዋይት ሀውስ ኮሚዩኒኬሽንስ ዲሬክተር ከዚህኛው ምርመራ አስቀድሞም በፕሬዝደንታዊ ምርጫው የሩሲያን ጣልቃ ገብነት ከሚያጣራው ልዩ መርማሪ ቡድን ጋር ለጥያቄ ቀርበው ነበር። የ29 ዓመቷ ሂክስ በዩናይትድ ስቴትስ ታሪክ ወጣት የዋይት ሃውስ ኮሚኒኬሽንስ ዲሬክተር ናቸው። የተባበሩት መንግሥታት ድርጅት ለመላዋ ሶሪያ የታወጀው ለአንድ ወር የሚዘልቅ ተኩስ የማቆም ተግባራዊ እንዲሆን ሞት ወቱን አላቆምም አያቆምምም ብለዋል የድርጅቱ የሶሪያ ልዩ መልእክተኛ ስቴፋን ደሚስቱራ የመንግስቱ ደጋፊ ኃይሎችና ተቃዋሚ ኃይሎች መታኮሳቸውን አቁመው እርዳታ የጫኑ ተሽከርካሪዎች ለሲቪሉ ሕዝብ እንዲደርሱለት እድል እንዲሰጡ ደምስቱራ ዛሬ ጄኔቫ ውስጥ ባደረጉት ንግግር ጠይቀዋል። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት በሚገኘው ትምህርት ቤት 17 ሰው በታጣቂ ጥይት መገደሉን ተከትሎ መሰል የትምህርት ቤት ውስጥ ጥቃቶችን ለመከላከል የምክር ቤት አባላት አንድ የሆነ የመሳሪያ ቁጥጥር ህግ እንዲያጸድቁ ፕሬዚደንት ዶናልድ ትራምፕ ተማጸኑ። ትናንት ረቡዕ በጉዳዩ ዙሪያ በዋይት ሀውስ ከዩናይትድ ስቴትስ ኮንግረስ አባላት ጋር ስብሰባ ያደረጉት ፕሬዚደንቱ ዛሬም በትዊተር ጽሁፋቸው እንደገና ጉዳዩን አንስተዋል። በስብሰባ ላይ ሚስተር ትራምፕ የምክር ቤት አባላቱን ሀይለኛ የሆነው የመሳሪያ ባለቤትና ሽያጭ ተሟጋች ድርጅት ኤንአርኤ ስለምንድን ነው የምትፈሩት ሲሉ ወንጅለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎዋርት በ25 ሜትር ባንድ በ12110 እና በ12140 ኪሎዋርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 22 2010 ዓም ምሽት ፕሮግራም ነው። የኢኮኖሚ ጫና የሚለው ነገር አዲስ ነገር አይደለም። ደቡብ አፍሪካ፣ ህንድ ውስጥ ተደርገዋል። ጥቁር አሜሪካኖች እንደውም ለሲቪል ራይት ሙቭመንቱ ከፍተኛ አስተዋጽኦ ያደረገ እንቅስቃሴዎችን አድርገዋል እና አዲስ ነገር አይደለም። የእኛ ጥሪ ይሄ ስርአት ተገዶም ወዶም የህዝቡን ጥያቄ መመለስ አለበት። የፖለቲካው ስርዓት ከተስተካከለ ኢኮኖሚያዊ እድገት ማምጣት ይቻላል። የሚወያዩት ወይም ድምጻቸውን የሰማነው ዶክተር ሽፈራው አዲሉና አቶ ፋሲካ ጌታነህ ናቸው። ዝርዝሩ በሁለተኛው አጋማሽ ፕሮግራማችን ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በእረፍት ላይ የሚገኘው የሕዝብ ተወካዮች ምክር ቤት በነገው ዕለት ለአስቸኳይ ስብሰባ ተጠርቷል። ምክር ቤቱ የሚሰበሰበው በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅ ለማጽደቅ እንደሆነ ምንጮች እየተናገሩ ነው። ጉዳዩን የሚከታተሉ ምሁራን ለአሜሪካ ድምፅ እንደተናገሩት የኢህአዴግ ምክር ቤት አባላት ፓርቲያቸውን በየትኛውም መድረክ እንዲደግፉ የሚያስገድድ መታነጽ ወይም ዲሲፕሊን እንዳላቸው ይናገራሉ። ጽዮን ግርማ የአስቸኳይ ጊዜ አዋጁን መጽደቅ በተመለከተ ተከታዩን አጠናቅራለች። ለህዝብ ተወካዮች ምክር ቤት አባላትና ለመገናኛ ብዙኃን ባለሙያዎች በተደረገው ጥሪ መሰረት ነገ የህዝብ ተወካዮች ምክር ቤት ለአስቸኳይ ስብሰባ ተጠርቷል። ይህ ጥሪም በአባላቱ በ15 ቀን ውስጥ እንዲጸድቅ ይደረጋል በሚል ከሁለት ሳምንታት በፊት የካቲት 9 2010 ዓ.ም በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅን ለማጽደቅ እንደሆነም ምንጮቻችን እየገለጹ ነው። በሌላ በኩል የምክር ቤቱ አባላት አዋጁን ላያጸድቁት ይችላሉ የሚሉ መረጃዎችም እየወጡ ነው። ጉዳዩን በቅርብ የሚከታተሉ የፖለቲካ ሰዎች በሕዝብ ተወካዮች ምክር ቤት አባላት እንዲህ ያለ ፍላጎት ሊኖር ቢችል እንኳን ፓርቲው አባላቱ በፓርቲው ፍላጎት ላይ እንዲገዙ በዲሲፕሊን አስሯቸዋል ይላሉ። በትላንትናው ምሽት ይህንኑ በተመለከተ ያነጋገርኳቸው በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት አቶ ሙልጌታ አረጋዊ የፓርላማው አባላት አስቸኳይ ጊዜ አዋጁንም ሆነ የሚመረጠውን ጠቅላይ ሚኒስትር ያለ ማጽደቅ መብት በህግ እንደተሰጣቸው ገልጸው ነበር። ባለፈው ዓመት በምክር ቤቱ የመንግስት ተጠሪ የሆኑት አቶ አስመላሽ ወልደ ስላሴ የፓርላማ አባላት በኢህአዴግ አመራር የተወሰኑ የፖሊሲ ጉዳዮችን መቃወም እንደማይችሉና ይህንን የሚቃወም ካለ ከፓርቲው መርህ ውጪ እንደተንቀሳቀሰ እንደሚቆጠር ለመገናኛ ብዙሃን ባለሙያዎች መናገራቸውን ጠቅሼ ጠይቂያቸው ነበር። የኢህአዴግ የፓርቲ አባላት ለፓርቲያቸው እንዲገዙ የሚያስገድድ ዲስፕሊን አላቸው። ለምሳሌ ኢህአዴግ ዕጩዎችን ሲያቀርብ የሚወዳደረው ሰው እንደ ኢህአዴግ አባል ሆነው ኢህአዴግ ምልክት አድርገው ነው የሚወዳደረው ሰው ሰው ለኢህአዴግ ነው ድምፅ የሚሰጠው። የኢህአዴግ አባል ድርጅቶች አባላት የሆኑ ግለሰቦች በየድርጅታቸው የመገዛት ድርጅታዊ ዲስፕሊን ያስገድዳቸዋል ከፓርቲያቸው ፖሊሲና ከፓርቲያቸው ፍላጎት ውጪ አሰንግተው የኔ ድድላቸው በጣም የኢህአዴግ መሰረታዊ ፖሊሲ በተገለጸበት የዲሞክራሲ ስርዓት ግንባታ ሰነድ ላይም ይህ እንደተገለጸም የቀድሞ የመንግስት ኮሚኒኬሽን ሚኒስትር ሚኒስተር ዴታ አቶ ኤርሚያስ ለገሰ በማህበራዊ ገጻቸው ላይ አስፍረውታል። በሰነዱ ገጽ 6 ላይ ተጠቅሷል ያሉት በፓርላማዊ ስርዓት የፖለቲካ ስልጣን የሚይዘው በምክር ቤት አብላጫ ድምጽ ያለው ፓርቲ ነው። በምክር ቤቱ ያሉ የገዢው ፓርቲ አባላት የፓርቲያቸውን ፖሊሲና መስመር የምክር ቤት መድረኮችን ጨምሮ በየትኛው መድረክ የመደገፍ መብትና ግዴታ አለባቸው። የፓርቲውን ፖሊሲ የማይደግፉ ፓርቲውን ወክለው መቀመጥ አይችሉም። ስለሆነም በምክር ቤቶች በፖሊሲ ጉዳዮች ላይ ክርክር የሚካሄደው በአንድ ፓርቲ አባላት መካከል ሳይሆን በተለያዩ ፓርቲዎች መካከል ነው ይላል ሰነዱ አያይዞም በምክር ቤት ፓርቲያቸውን ወክለው የሚሳተፉ ሰዎች የፓርቲያቸውን ፖሊሲ የመደገፍ ግዴታ ቢኖርባቸውም የፓርቲውን መሰረታዊ ፖሊሲ መደገፍ ከህሊናቸው ጋር የሚጋጭ ሲሆን፣ ፓርቲውን የመልቀቅ አማራጭ ብቻ ይኖራቸዋል ይላል ሰነዱ። በአምቦ ዩኒቨርስቲ ወሊሶ ግቢ መምህር የሆኑት አቶ ስዩም ተሾመ የአጸዳደቁ ሂደት መርህን የተከተለ መሆን አለመሆኑ አሁን ሀገሪቱ ለገባችበት ቀውስ መፍትሄ እንደማይሆን ይናገራሉ። ዋና ጥያቄ ሆኖ መነሳት ያለበት የአስቸኳይ ጊዜ አዋጁ ራሱ ህጉን የተከተለ ነው ወይ የሚለው ነው ይላሉ። አስቸኳይ ጊዜ አዋጁ በመሰረቱ በህገ መንግስቱ አንቀጽ ዘጠና ሶስት መሰረት ለአስቸኳይ ጊዜ አዋጅ ለማወጅ የተቀመጡ ሁኔታዎች ያሉ እነዛን ሁኔታዎች በፍጹም አያሟላ። ስለዚህ በህገ መንግስቱ መሰረት አስቸኳይ ጊዜ አዋጅ የሚታወጀው ህገ መንግስታዊ ስርአቱን አደጋ ላይ የሚጥል ሁኔታ ሲከሰት ነው ይላል። በእርግጥ ይሄ አስቸኳይ ጊዜ አዋጅ ህገ መንግስቱን ድንጋጌ ራሱ በመጣት የህገ መንግስታዊ ስርአቱን አደጋ ላይ የሚጥልና ሌላ አስቸኳይ ጊዜ አዋጅ ሊሆን የሚያስችል አይነት ተብሎ የሚባል ህገ መንግስቱን ራሱ የሚልጥ አካሄድ ስለሆነ በማንኛውም አግባብ ተግባራዊ መደረግ የለበትም፣ ተቀባይነት ሊኖሩ አይገባም ብለው ያስባሉ። አቶ ስዩም ተሾማ አያይዘው በአሁኑ ሰዓት በአዴንና ኦህዲድ የአስቸኳይ ጊዜ አዋጅ መታወጁ አግባብ ነው ወይ የሚል ጥያቄ አንስተው ማህበረሰቡን እያወያዩ መሆኑን ጠቁመው በዚህ ሁኔታ እንዴት ሊጸድቅ ይችላል ብለው ይጠይቃሉ። ሙሉ ለሙሉ የኢህአዴግ አባላት የተመረጡበት የኢህአዴግ ምክር ቤት ከዚህ ቀደም እንዲህ ያለ ትኩረት ሳቢ ጉዳይ አጋጥሞት አያውቅም የሚሉም አሉ። እነዚህንና ሌሎች የሚያነሷቸውን ጥያቄዎች ይዘን የፌዴራል እና የክልል ባለስልጣናት የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር። አብዛኞቹ ስልኮቻቸውን አያነሱም። ከመስሪያ ቤቶቻቸው ያገኘሁት መረጃ ደግሞ ስብሰባ ላይ ናቸው የሚል ነው። የሁሉንም ምላሽና አስተያየት እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን እናመሰግናለን። እንደዚሁም የውይይቱን ተሳታፊዎች እናመሰግናለን። ወደ ተከታዩ ርዕስ እናልፋለን። ኢትዮጵያ አሁን ያለችበት ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ ውስጥ የተካሄዱ ሂደቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። እስካሁን ከመንግሥቱ የተሰጡ ምላሾችም የሕዝቡን ጥያቄዎችና ችግሮች የሚመጥኑ አይደሉም ባይ ናቸው። የሕዝቡ ጥያቄዎችና የሚጠበቁ ድምር መልሶችም ወደ ቀጣዩ ጠቅላይ ሚኒስትር የሚሸጋገሩ ፈታኝ ሁኔታዎች መሆናቸውን አስታውሰዋል። እስክንድር ፍሬው ተከታዩን ዘግቧል። ኢትዮጵያ በሌላ የካቢኔ ሹምሽር፣ በጠቅላይ ሚኒስትር ሹመት ዋዜማ የኢህአዴግ ምክር ቤት ስብሰባ ቀጣዩን የሀገሪቱ መሪ እንደሚመርጥ እየተጠበቀ ነው። እናም በቀጣዩ ሳምንት ዘመነ ኃይለ ማርያም ደሳለኝ አብቅቶ አዲሱ መሪ ኃላፊነት ይረከባሉ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በድንገት መሞታቸውን ተከትሎ ወደ መንበረ ስልጣን የመጡት ኃይለማርያም ደሳለኝ የመጀመሪያ ሁለት ዓመታት በንጽጽር እየተረጋጉ የሚባሉ ነበሩ። ሁኔታዎች መቀየር የጀመሩት በተለይ የ2007ቱን አጠቃላይ ምርጫ ውጤት ተከትሎ እንደሆነ የተቃዋሚ ፓርቲ መሪዎችና የተንታኞች እምነት ነው። ኢህአዴግና አጋሮቹ 547ቱንም የፓርላማ መቀመጫዎች ማሸነፋቸው በተገለጸ ማግስት በየትውልድ ቀዬዎቻቸው በብዙ ሺ የሚቆጠር ህዝብ ለድጋፍ ሲወጣላቸው የታዩ ታዋቂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሸነፋቸው የተገለጸው ያኔ ነው። የእነዚህ ታዋቂ የፖለቲካ መሪዎችና ፓርቲዎች ደጋፊ የሆነው መራጭ ህዝብ ሐሳቡ እንዳልተወከለ፣ ድምፁ እንዳልተቆጠረ ተሰማው ይላሉ የፖለቲካ መሪዎችና ተንታኞች። የቀድሞው የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም አንዱ ናቸው። እዚህ ለደረሰው እንቅስቃሴ በእውነት ብዙ አስተዋጽኦ አድርጓል ለ2007 ምርጫ እና ህዝቡ የተረዳው ምንድን ነው አይ ከእንግዲህ በምርጫ ማሸነፍ አይቻልም የሚል ድምዳሜ ነው የደረሰው ምክንያቱም አንድ ፓርቲ በምንም አይነት በመቶ ፐርሰንት ሊያሸንፍ አይችልም ተቃዋሚዎች በእርግጥ አሉ ኢትዮጵያ ውስጥ ደግሞ በብዛት ነበሩ እና በእውነት እንደው ኢህአደግንም ያዋረደ ነገር ነው ማለት እችላለሁ ምክንያቱም እንደው መቶ ፐርሰንት ምርጫ ማንም የትም ተደርጎ አያውቅም የትም ምንም ጊዜ ቢሆን ተቃዋሚዎች አሉ እና ያ ምርጫ ህዝቡን ተስፋ አስቆርጦታል አይ ከእንግዲህ ነፃ ምርጫ ኖሮ መወዳደር አይቻልም የሚል እንድምታ ሰጥቷል በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳውን ብርሃኑ በበኩላቸው ከምርጫ ውጤት በተጨማሪ ለተቃውሞው ምክንያት ያሏቸውን ነጥቦች ጠቅሰዋል በተደጋጋሚ በመንግስትም እንደተነገረው በገዢው ፓርቲም እንደተነገረው ህዝብን ሀገርን በመብራት ላይ ያጋጠሙ ፈተናዎች፣ የመልካም አስተዳደር፣ የህግ የበላይነት ጦት ወይም እጥረት፣ የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ፣ እነዚህ ሁሉ ተዳምረው ነው እንግዲህ የመጡትና ይሄ ብቻ ምርጫው ብቻ አይመስልኝ። በህዳር ሁለት ሺ ስምንት የመጀመሪያው የተቃውሞ ምልክት ምዕራብ ሸዋ ጊንጫ አካባቢ ሲታይ የሁለት ሺ ሰባቱ ምርጫ ተከትሎ የተቋቋመው ካቢኔ ገና ሁለት ወራት እንኳን አልሞላውም ነበር። በዚያው ዓመት የተቃውሞ እንቅስቃሴውና ግጭቱ ወደ ሌሎች የአገሪቱ አካባቢዎችም ተሸጋገረ። የተፈጠረውን የጸጥታ ችግር በተለመደው የህግ አግባብ ብቻ መፍታት እንደማይቻል የገለጸው የኢትዮጵያ መንግስትም የመጀመሪያውን የአስቸኳይ ጊዜ አዋጅ አወጀ። ሕገ መንግስቱንና ሕገ መንግስታዊ ሥርዓቱን ለመከላከልና ለመጠበቅ በሚል የታወጀው ይህ አዋጅም ከመስከረም 28 2009 ጀምሮ ተግባራዊ መሆን ጀመረ። ሕግና ስርዓትን መሠረት በማድረግ ስራዬ ለመፈጸም ቃል እገባለሁ። በጥቅምት 2009 ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሹም ሽር አደረጉ። ከተቋቋመ አንድ ዓመት ብቻ የሆነውን ካቢኔም እንደገና ዋቀሩ። አብዛኛዎቹ የሚኒስትርነት ቦታዎችም የተቃውሞ እንቅስቃሴ በነበረባቸው የኦሮሚያና የአማራ ክልሎች ተወካዮች መያዛቸው ታየ። ስራዬ ለመፈጸም ቃል እንደገና በመራዘም ጭምር እስከ ሐምሌ 28 2009 የቆየው የአስቸኳይ ጊዜ ዋጅ ከተነሳ በኋላ ሁኔታዎች የተሻሻሉ መስለው ነበር። ብዙም ሳይቆይ ግን በያዝነው 2010 ዓ ም የተቃውሞ እንቅስቃሴዎችና አለመረጋጋቶች ተከሰቱ። ይህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ከተፈጠረው የድንበር ችግር ጋር ተዳምሮ ሁኔታዎችን አወሳሰበ። ለህብረተሰቡ ጥያቄዎች ምላሽ ለመስጠት በሚል በመንግስት የተወሰዱ የተለያዩ እርምጃዎችም ግጭቶችን ሲያስቆሙ አልታየም። ለዚህ ምክንያቱ የችግሮቹ ስፋት መሆኑን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ያምናሉ። ቅድም እንዳልኩት የነበሩት ችግሮች የተከማቹና በርካታ ናቸው። በአንድ እርምጃ ወይም በተወሰኑ እርምጃዎች በአጭር ጊዜ ውስጥ ሊስተካከሉ የሚችሉ አይደሉም። ለዚህ ደግሞ አንድ በቂ ፋታም አልተገኘም። ሁለተኛ በቂፋታም ተገኝቶ ቢሆን ኖሮ ደግሞ ምን ያህል ቁርጠኝነት ነበር የሚለውን በእርግጥ ለይቶ መናገር ያስቸግራል። ሰዎች አንዳንድ ቅጽበታዊ መሻሻሎችን በሚጠብቁበትና ይሄ ሊሆን ሳይችል በሚቀርበት ጊዜ የተለመደ የማዘናጊያ ስልት ነው። አሁንም መንግስት ቁርጠኛ አይደለም በሚል እንግዲህ የሚያየናቸውን ነገሮች ተከትለዋል። ዶክተር ያቆብ እንደሚሉት ደግሞ የተወሰዱት እርምጃዎች በፊቱንም በቂ አልነበሩም። ይሄ እንደው ቁስልን ዝም ብሎ ማሟሽ ነው እንጂ ሙሉ መድኃኒት መስጠት አይደለም እና ምንም መሻሻል ተብሎ የተወሰዱ እርምጃዎች ምንም መሻሻል አልነበሩም። ምናልባት ግፋ ቢል ሰዎች ነው የተቀየሩት፣ ፖሊሲው እንዳለ ነው። በሕገ መንግስቱም ሆነ በፓርቲያቸውም ደንብ የተወሰኑ ነገሮች አሉ። ከዛ ልፍ ሊሉ አልቻሉም ሊሉም አይችሉም ነበር እና ያደረገው ሰው ከመለወጥ በስተቀር ምንም መሻሻል ነው ወይም ለውጥ ነው ብሎ መደምደም የሚቻል አይደለም። መንግስት ከዚህ በኋላም የተለያዩ እርምጃዎችን ወስዷል። የፖለቲካ መሪዎችና ጋዜጠኞች የሚገኙባቸው በሺዎች የሚቆጠሩ ታሳሪዎችን መፍታቱ ይጠቀሳል። ይህ እርምጃ ጥሩ ጅምር ቢሆንም በቂ እንዳልሆነ የሚገልጹ አስተያየቶች ግን በስፋት ተደምጠዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የሥልጣን መልቀቂያ ጥያቄ ከቀጠሉት ወቅታዊ ችግሮች አንጻር በስፋት የተነተኑም አሉ። ገዢው ፓርቲ ኢህአዴግ ግን ጠቅላይ ሚኒስትሩ ከፍተኛ ክፍተት የደፈኑና ኃላፊነታቸውን በሚገባ የተወጡ መሆናቸውን የገለጸው የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለአገር ውስጥ የመገናኛ ብዙኃን በሰጡት አስተያየት ይህንኑን ያንጸባረቁት በሀገር አቀፍ ደረጃም በኢህአደግ ስነጻምነትና በኢህአደግ ምክትል ሊቀመንበርነት በኢህአደግ ሊቀመንበርነት ያደረጓቸውን ትልቅ አስተዋጽኦችንም ትልቅ እውቅና በመስጠት በዋናነት ደግሞ ባልተጠበቀና ባልታሰበ ሁኔታ ታላቁ መሪያችን ጓድ መለስ በተሰዉበት ጊዜ የተፈጠረውን የአመራር ክፍተትን በመሙላት በተመቸና ባልተመቸ ሁኔታ ውስጥ በመሆን አጠቃላይ ችግሮችን በመቋቋም አገሪቷና ህዝቦቿንም በማስተባበር ድርጅቱንም ኢህአደግን እንደ ግንባሬን በማስተባበር ለዚህ ደረጃ በማብቃታቸው ያለውን ታላቅ አክብሮትና ምስጋና በማቅረብ በተለይ ደግሞ የስልጣን እይታ ብልሽት አለበት ብለን በምናስብበት በዚህ ጊዜ በገዛ ፍላጎታቸው ስልጣናቸውን ለመልቀቅ የመወሰናቸው ትልቅ አዎንታዊነት እንደሆነ በመቀበል በይህንንም ድርጅታቸው ይህንን ተቀብሎ ለኢህአዴግ እንዲቀርብ መወሰኑ ትልቅ አዎንታዊነት እና ተራማጅነት መሆኑን በመቀበል ውሳኔያቸውን ተቀብሎ ይህን መጨረሻ ውሳኔ መስጠት ለሚገባው አካል ለኢህአዴግ ምክር ቤት አስተላልፏል ማለት ነው። ከአራቱም ብሔራዊ ድርጅቶች አርባ አምስት አርባ አምስት አባላት ያሉበት ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር በሚስጥር ድምጽ አሰጣጥ እንደሚመርጥም አቶ ሽፈራው ጠቁመዋል። አሁን አገሪቱ ካለችበት ሁኔታ አንጻር የቀጣዩ ጠቅላይ ሚኒስትር ኃላፊነት እጅግ ከፍተኛ እንደሚሆን የተቃዋሚ መሪዎችና ተንታኞች ይናገራሉ። ከአቶ መለስም ሆነ ከአቶ ኃይለማርያም የበለጡ ፈተናዎች ይጠብቋቸዋል ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እኔ እንደሚገምተው ኢህአዴግ እስካሁን ድረስ ፈረንጆች የምሉት ቲንኪንግ ዊዝን ዘ ቦክስ የምሉት ነገር አለ እና ቲንኪንግ አውትሳይድ ዘ ቦክስ ራሳቸው ሳጥን ውስጥ እያሰቡ ነው፣ ከራሳቸው ሳጥን ውጪም መፍትሄ እያሰቡ ነው የሚለው እኔ እስካሁን ድረስ ማንበብ እስከቻልኩ ድረስ ከራሳቸው ሳጥን አልወጡም። ይሄ የሚቀጥለው ጠቅላይ ሚኒስትር ከኢህአዴግ ሳጥን ሳይወጣ በሚሊዮኖች የሚቆጠሩ የኢትዮጵያ ወጣቶች መሰረታዊ ለውጥ እየጠየቁ ባሉበት ሁኔታ ያን መሰረታዊ ለውጥ ሳያመጡ ኢህአዴጎች ማለት ነው ይህንን ወጣት ማረጋጋት መቻልና ያለመቻል ነው። ወጣቱ መሰረታዊ ጥያቄ እየጠየቀ ነው። በተለይ ወጣቱ ኢህአዴግን ቀባብታችሁ ይለፉ የሚለው አይነት አይመስልም። ሳይሆ ማለ እስር ቤቶኝም ሲገመግሞ ከእስር ቤት ውጭም ከወጣቱ ፊት እያነበብኩ ማንበብ እንደቻልኩኝ እንደ ፖለቲካል ሳይንስ ተማሪ አስተማሪም፣ ወጣቱ መሰረታዊ ለውጥ እየጠየቀ ነው እየፈለገ ነው። ይህንን ማን ያረጋግል ነው ትልቁ ፈተና ይሱ ይመስለኛል። የኢህአዴግ የሚያቀርበው ጠቅላይ ሚኒስትር ይህንን ወጣት አረጋግቶ ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራት ይችላል አይችልም፣ ነው እሱ ፈተና። ካለፈ ምናልባት ኢትዮጵያ ወደ ተሻለች ሁኔታ ልትሄድ ትችላለች። በዚህ ርዕስ ላይ ከመንግስትና ከገዢው ፓርቲ ባለስልጣናት ቃለ ምልልሶችን ለማግኘት ያደረግኩት ጥረት አልተሳካም። ከተሳካ ካነጋገርኳቸው ምሁራንና የፖለቲካ ሰዎች ተጨማሪ አስተያየት ጋር በሌላ ዘገባ እመለስበታለሁ። ለአሜሪካ አሜሪካ ድምፅ ሬዲዮ እስክንደር ፍሬው ከአዲስ አበባ። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የተከበራቸው አድማጮች፣ ቀጣዩ ደግሞ ወደ ደቡብ አፍሪቃ ይወስደናል። የደቡብ አፍሪቃ ምክር ቤት መንግስት በግል የተያዙ መሪዎችን ካለ ምንም ካሳ ለመውረስ የሚያስችለውን ፖሊሲ በህግ ለመደንገግ የመጀመሪያ እርምጃ ወስዷል የዚህ ህግ አላማ በገዥው የአፍሪካ ብሔራዊ ኮንግረስ ፖሊሲ ላይ የተመሰረተ ሲሆን አላማውም ለአብዛኛው የሀገሪቱ ጥቁር ህዝብ ተዛብቶበት እየተጎዳ ያለውን እኩልነት ለማስተካከል ነው ፖሊሲውን የሚደግፉ ብዙዎች ቢኖሩም መሬት ወርሶ ድልደላው ግን በቅርብ ጊዜ የሚከናወን አይመስልም ትላለች የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሀንስበርግ በላከችው ዘገባ። አዳነች ፍሳይ ታቀርበዋለች። የደቡብ አፍሪካ ምክር ቤት ህገ መንግስቱን መሬት ለማገር በሚፈቅድ መንገድ ለማሻሻል ስለሚቻልበት ሁኔታ ለማጥናት ባለፈው መክሰኞ ወስኗል። ጉዳዩ አሁንም ቢሆን አብዛኛውን ለም መሬት የያዙት ነጮች በሆኑበት ደቡብ አፍሪካ ህዝብ ዘንድ የሰረጸ ነገር ነው። ግራ ዘመም ፖለቲከኛ የሆነው ጁልየስ ማሌማ ምክር ቤቱ ድምፅ ከሰጠበት በኋላ ወዲያውኑ አስተያየቱን ገልጿል። ቤቱንም ሆነ አፓርተማውን የሚያጣ ሰው አይኖርም። ፋብሪካውም ሆነ ኢንዱስትሪው የሚወሰድበት ሰው አይኖርም። እኛ የምንለው የመሬቱ ባለቤቶች አይሆኑም ነው። ህገ መንግስቱን የማሻሻል ሂደት በሚያስገኘው ውጤት መሰረት መሬቱን በሊዝ መከራየት ይችላሉ። ማሌማ ይህን ያለው በደቡብ አፍሪቃም ዚምባብዌ ላይ እንደተደረገው መሬት ይነጠቃል የሚለውን ስጋት ለማርገብ ነው። ዚምባብዌ በሁለት ሺዎቹ ዓመታት መግቢያ ገደማ በነጮች ተይዞ የነበረውን መሬት በግዴታ ማገሯ የኢኮኖሚ ውድቀትና የፖለቲካ አለመረጋጋት አስከትሏል ተብሎ እንደሚታመን የሚታወቅ ነው። ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ባለፈው ማክሰኞ ያቀረበውን የውሳኔ ሀሳብ ደግፏል። ይሁንና የእርሻ ምርትንና የኢኮኖሚ ወይም የፖለቲካ መረጋጋትን በማይጎዳ መልኩ መሆን አለበት ይላል። ብላክ ፈርስት ላንድ ፈርስት ሙቭመንት የተባለው ዋናው የመሬት መታገር አቀንቃኝ ቡድን የአፍሪካ ብሔራዊ ኮንግረስ ለምርጫ ጊዜ ማባበያ ያቀረበው ነው በማለት የውሳኔውን ሀሳብ አውግዟል። ደቡብ አፍሪካ በመጪው ዓመት አጠቃላይ ምርጫ ታካሂዳለች። ዲሞክራሲያዊ ውህደት የተባለው ተቃዋሚ ድርጅት በበኩሉ የውሳኔውን ሐሳብ ተቃውሟል። መሬት በአዲስ መልክ የማከፋፈሉ ሂደት መዘግየት ተጠያቂው የአፍሪቃ ብሔራዊ ኮንግረስ ነው ይላል። ደቡብ አፍሪካ ውስጥ የመሬት ባለቤትነትን አስመልክቶ ተአማኒ የሆነ አሐዝ የለም። መንግሥት በቅርቡ ባደረገው ጥናት መሠረት ግን በግል የተያዘው መሬት አንድ ሦስተኛ ብቻ ነው። በሀገሪቱ ምክር ቤት የሚደረግ ማንኛውንም አይነት ለውጥ ለማለፍ በሰባ አምስት ከመቶ ድምፅ መደገፍ አለበት። ይህም ማለት ከአራት መቶዎቹ የምክር ቤት አባላት በሶስት መቶዎቹ መደገፍ ይኖርበታል። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አብራችሁን ቆዩ። ማስታወቂያ። ሳይፎን ከቪኦኤ በነጻ ሳይፎን ከቪኦኤ በነጻ ሳይፎን ፒኤስ አይ ፒኤችኦኤን ተብሎ ነው የሚጻፈው። ሳይፎን በነፃ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይን 3 ዳት ኮም ኢሜል ያድርጉ። ለመልካም ዜና አት ሳይፎን 3 ዳት ኮም ኢሜል ያድርጉ። ሲጻፍ እንደዚህ ነው። መልካም ዜና አንድ ቃል ነው። ኤም ኢ ኤል ኬ ኤ ኤም ዘድ ኢ ኤን ኤ አት ፒ ኤስ አይ ፒ ኤች ኦ ኤን ምኤምኢልኬኤ ኤም ዚኢንኤ አት ሳይፎን ሶስ ቁጥር አለው። ሳይፎን 3ም ኢሜል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰውትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ከዚያም ቢሹ ወደ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ ወይም ቢሹ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ ሳይፎን ከቪኦኤ በነጻ። አሁን ከምሽቱ ሶስት ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን እስከ ምሽቱ ሶስት ሰዓት ይቀጥላል። እየተከታተላችሁን ያላችሁት በ19 ና በ25 ሜትር ባንድ ነው። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም አፖቻችንን በነጻ በሞባይል ስልኮቻችሁና በሌሎችም መሳሪያዎቻችሁ ላይ ጭናችሁ በቀላሉ ማግኘት ትችላላችሁ ዝግጅቶቻችንን። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። ምስራቅ ወለጋ ነቀምቴ ከተማ ከትናንት በስቲያ ማክሰኞ በነበረው ተቃውሞ ወቅት በጥይት ተመቶ ሐኪሞች ለከፍተኛ ሕክምና ወደ አዲስ አበባ ተልኳል ያሉት ተማሪ ህይወቱ ማለፉን ወላጅ አባቱ ለቪኦኤ አረጋግጠዋል። የአስራ አምስት ዓመቱ ተማሪ ኦብሳ አባት አቶ እንዳለ ፉፋ የልጃቸውን አስክሬን ይዘው ዛሬ ማምሻውን ነቀምቴ መግባታቸውን ለኦሮምኛ ክፍል ባልደረባችን ለጃለኔ ገመዳ በሰጡት ቃል ገልጸዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ ዩናይትድ ስቴትስ፣ ብሪታንያና ኖርዌይ የደቡብ ሱዳንን የሰላም ሂደት ይቆጣጠራሉ ሲሉ ከሰው ነቀፋ ሰነዘሩ። የተባበሩት መንግስታት ድርጅት ትናንትና በሰጠው መግለጫ ሁለት የሰላም አስከባሪ ወታደሮች ማዕከላዊ ማሊ ውስጥ መኪናቸው የተጠመደ ፈንጂ ላይ ሲጓዝ ህይወታቸው ማለፉን አስታወቀ። ሩሲያ በምድር ገጽ ላይ ያለ ማናቸውንም ቦታ ይመታሉ ያለቻቸውን ስትራቴጂካዊ የጦር መሳሪያዎች መሞከሯን ፕሬዝደንቱ ቭላድሚር ፑቲን መናገራቸው ቁጥራቸው የበዛ የዩናይትድ ስቴትስ እንደራሴዎችን ማስቆጣቱ ተዘግቧል። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና ዜና አሁን የደረሰን ዘገባ አለ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ለኢትዮጵያ ፓርላማ አባላት ግልጽ ደብዳቤ ልኳል። የምክር ቤቱ አባላት ነገ አርብ በአስቸኳይ ጊዜ አዋጁ ላይ ለመምከር እየተዘጋጁ ባሉበት በዚህ ወቅት ለሰብአዊ መብቶች መከበር ይበልጥ እንዲያስቡ ጥሪ እናቀርባለን ብሏል። በደብዳቤው ስለ አስቸኳይ ጊዜ አዋጁ ሲወያዩም ሀገሪቱ እንዲሁም ስላጣችው ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብት እንዲያስቡም አሳስቧል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን ኒውዮርክ ላይ በተባበሩት መንግስታት ድርጅት ጠቅላይ ጽሕፈት ቤት ሪፖርተራችን ማርጋሪት በሽር አግኝታ አነጋግራቸዋለች። የደብዳቤውን ይዘት ጨምሮ አቶ ፍስሐ የሰጡትን ቃል የያዘ አጭር ዘገባ አሉላ ከበዳ ያቀርባል። የኢትዮጵያ ፓርላማ አዲሱ የአስቸኳይ ጊዜ አዋጅ ቀድሞውንም የጠበበውን በአገሪቱ ያለውን የሐሳብን በነጻነት የመግለጽ መብት፣ የመሰብሰብና የመደራጀት መብቶች ይበልጥ እንዳያጠፋ ማረጋገጥ አለበት ሲል የሚንደረደረው የአምነስቲ መግለጫ የብሔራዊ ሸንጎ በነገ ዕለት ሲከፈት አባላቱ በሚያደርጉት ክርክር አሳሳቢውንና የከፋውን የአገሪቱን ሁኔታ በቅጡ እንዲያጤኑ አሳስቧል። አሳሳቢ ያለውን የአገሪቱን ሁኔታም እየተከታተልን ነው ሲሉ የድርጅቱ የስራ አስፈጻሚ ዲሬክተር ለፓርላማ አባላቱ በላኩት ደብዳቤ መብትን ይበልጥ መገደብ አይደለም መልሱ ያሉበትን አቶ ፍስሀ ያብራራሉ። ዛሬ ያወጣነው አምነስቲ ኢንተርናሽናል ሴክሬታሪ ጀኔራል ነው ለኢትዮጵያ የፓርላማ አባላት የላኩት ግልጽ ደብዳቤ ነው። ኢትዮጵያ ውስጥ ያለውን የአሳሳቢ የሰብአዊ መብት ሁኔታ ግምት ውስጥ አስገብተናል፣ አይተናል፣ እየተከታተልን ነው። ያለው ሁኔታ ግን የሚፈልገው ጉዳይ የመብት ጥሰቶችን ወይም ደግሞ መብቶችን የበለጠ መገደብን ሳይሆን እንዲያውም መብቶችን መፍቀድ፣ ከዚህ በፊት የተገደቡትን መብቶች የሀሳብን የመግለጽ መብት፣ የመሰብሰብ፣ የመቃወም መብትን የበለጠ የማስፋት ጥያቄዎች ናቸው። ስለዚህ አስቸኳይ ጊዜ አዋጁ እነዚህ መብቶች አላግባብ ሁኔታ ከመገደብ እንዲቆጠቡ የኢትዮጵያ ፓርላማ አባላትን ነው የጠየቁት። ይሄ ነው እንግዲህ ከዚያ በፊት የነበረው አስቸኳይ ጊዜ አዋጅ ላይ የነበሩ ቅጥሰቶች ነበሩ። እነዚያን ዶክመንት ያደረግ ናቸዋሉ ብዙ ሰዎች አስተካኪ የሰብአዊ መብት አያያዝ ደርስ ደርሶባቸዋል፣ የስካር ምደርሶባቸዋል። ያንን ከግንዛቤ በማስገባት ይህ በአሁኑ የአስቸኳይ ጊዜ አዋጅ እንዳይደገም የፓርላማ አባላቱ አስፈላጊውን ጥንቃቄ እንዲያደርጉም አሳስበዋል። ይበልጥ የሚያሳስበን ደግሞ ይላሉ አቶ ፍስሐ ይበልጥ የሚያሳስበን ደግሞ የጸጥታ ኃይሎች አስፈላጊ የተባለውን ኃይል ሁሉ እንዲጠቀሙ መታዘዙ ነው። አሁን ያለው ነገር በዋነኝነት የመብት ጥያቄ ነው፣ የመብት መገደብ የፈጠረው ነገር ነው እና ይህን ጥያቄ ደግሞ መስተናገድ ያለበት በአግባቡ ነው እንጂ የመጡ ጥያቄ እንደገና በማፈን መገደብ ወይም ደግሞ ሰዎችን በመደብደብ በመግደል እና ከህግ ውጭ በማሰር መመለስ አይቻልም። ዘላቂ መፍትሄም አይደለም። የተሻለ የሚሆነው ጥያቄዎቻቸውን በአግባቡ መመለስ ነው የሚለው እና የበለጠ የሚያሳስበን ደግሞ ይህ የአስቸኳይ ጊዜ አዋጅ እንደምጠርሰው እንደምጠቁጥ ሰሞኑ የጸጥታ ኃይሎችን አስፈላጊ ይመስላቸውን ኃይል ሁሉ እንዲጠቀሙ በሚዲያ ጭምር ፍቃድ ተሰጥቷቸዋል ና ይህ ያሳስበናል። እንደውም ነገሩን ወደ ማባባስ ና የተጀመረውን ነገር ወደ ተጨማሪ በተበትና ቀውስ የሚከት ነው ና ያን አታደርጉ ሞር ሰብአዊ መብቶችን በማክበር ነው መመለስ ያለብን ነው የምንለው እንግዲህ በአምነስቲ በኩል። አስር ወራት በዘለቀው የቀደመው የአስቸኳይ ጊዜ አዋጅ ያልተገኘ ውጤት ይሄኛው አያመጣም ብሏል አምነስቲ። አሉላን፣ እናመሰግናለን ወደ ተከታዩ ዝግጅት እናልፋለን። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ቡድን ለኢትዮጵያውያን ባቀረበው የኢኮኖሚ ማዕቀብ ጥሪና እኛም ባለፈው ሳምንት ባስተላለፍነው የመጀመሪያ ክፍል ዝግጅት ዓላማው በሬሚታንስ ወይም በሐዋላ መልክ ወደ ህወሀት አካውንት የሚገባውን የውጭ ምንዛሪ ለማቆም ነው ብሏል። ከግብረ ኃይሉ አስተባባሪዎች አንዱ አቶ ፋሲካ ጌታነህና ኤድመንተን ካናዳ ኢኮኖሚስቱ ዶክተር ሽፈራው አዲሉ ነበሩ እንግዶቻችን። ያለፈውን ክፍል አንድ የገታ ነው ማዕቀቡ ገዢውን ፓርቲ እንጂ የኢትዮጵያን ኢኮኖሚ የሚጎዳ አይደለም ስለተባለ አዘጋጁ አዲሱ የኢትዮጵያን ኢኮኖሚ ሳይጎዳ ገዢውን ፓርቲ ብቻ ለይቶ ሊጎዳ የሚችልበት ሁኔታ አለ እንዴ? ብለው ብሎ ባቀረበው ጥያቄ ነበረ። የዛሬው ማጠቃለያ ዝግጅት ዶክተር ሽፈራው ከሚሰጡት መልስ ይጀምራል። አዲሱ አበበ ነው ያዘጋጀው። ይኖራል። ምንድነው የሚሆነው? ገንዘብኛ ከውጭ ወደ አገር ቤት ስንል ገንዘቡ በአካል ኢትዮጵያ ውስጥ አይሄድም። ገንዘቡ ውጭ ነው የሚቀረው። አገዛዙ ሀገሪቱ ስም የከፈታቸው አካውንቶች አሉ። በሲቲ ባንክ አይነት የከፈቱ አካውንት ውስጥ ነው የሚሄደው ገንዘቡ። ምንድን ነው አገዛዙ በውጭ በሚኖረው ባንክ ውስጥ ያለውን የውጭ ከረንሲ ለፈለገው ነገር ነው የሚያውለው። እና አገር ቤት ውስጥ ያሉ ነጋዴዎች፣ አስመጭና ላኪዎች ለውጭ ምንዛሬ ሲጠይቁ ቅድሚያ የሚሰጣቸው እንደምናውቀው ሀገሪቱ ውስጥ በአስመጭና ላኪነት ከፍተኛ ሚና የሚጫወቱ የኤፈርት ድርጅቶች ናቸው እንደ ጉና አይነት ድርጅቶች ናቸው ተቆራጥረውት ያሉት እና ይህንን ምንጭ ማድረግ ማለት እንደ እነዛ አይነት ድርጅቶች የሚያገኙትን ገንዘብ መቀነስ ማለት ነው በቀጥታ እና ምንድነው ዓላማችን አገዛዙ እጅ የሚገባ የውጭ ምንዛሬ ሁልጊዜም አገዛዙ ለሚፈልገው ነገር ነው የሚያውለው በሌላ ምንጭ ግን የሚላከው ገንዘብ አገዛዙ እጅ ስለማይገባ ሌሎቹ ግለሰቦች ሌሎቹ ነጋዴዎች ያንን ገንዘብ አክሰስ የማድረግ እድላላቸው ነው ማለት ነው። አቶ ፋሲካ ወደ እርስዎ ጋር ልምጣ። ና ውጭ ሀገር የሚገኘው ኢትዮጵያዊ እንግዲህ እንደሚያውቁት አሜሪካም ሆነ አውሮፓ፣ ካናዳ ኢትዮጵያ ለሚገኙ ምስኪን ዘመዶቹ፣ ቤተሰቡ፣ ወዳጅ ዘመዱ ነው ገንዘብ የሚልከው። ና ይሄ አሁን የታወጀው ዘመቻ ችግር ፈጥሮብናል፣ ዘመድ ቤተሰብ እንዳንረዳ አድርጎናል፣ ጥሩ የትግል ዘዴ አይደለም ይላሉ። ይሄንን ታሳቢ አድርጋችኋል? በትክክል ይሄ ዘመቻ ያነጣጠረው በስርዓቱ ላይ ነው። ኢትዮጵያውያን እንዳይረዱ የታሰበ ዘመቻ አይደለም። ያቀረብናቸው አራት ጥሪዎች አሉ። የመጀመሪያው አማራጭ ፈልጎ የመላክ ነው። ቀጥታ በዌስተርን ዩኒየን መኒግራም፣ ወይም ደግሞ ሌሎች በዝርዝር ያወጣናቸው ከስርዓቱ የባንክ ስርዓት ጋር ቀጥተኛ ግንኙነት ባላቸው መንገድ ሳይሆን በሌሎች አማራጮች እንዲልኩ ማድረግ ነገር ነው አሉ። ለምሳሌ ለምሳሌ ቤተሰቦች ወደ ኢትዮጵያ ይጓዛሉ። በእነሱ በኩል ገንዘብ መላክ ይቻላል። እቃዎች ገዝቶ መላክ ይቻላል። እዚህ ውጭ ሀገር፣ በተለይም አረብ ሀገር ለምሳሌ እንደ አንድ ኤግዛምፕል ብሰጥልህ ኢትዮጵያ ውስጥ ንግድ ለመነገድ የውጭ ምንዛሬ ለማግኘት ከፍተኛ ችግር ስለሆነ በርካታ ነጋዴዎች አረብ ሀገሮች ላይ ወኪሎቻቸውን በማድረግ ከዛ አካባቢ ብር ለቤተሰብ እየሰጡ ኢትዮጵያ ውስጥ ከየሰው ዶላር የሚሰበስቡበት ሁኔታ አለ እና የዛን አይነት መንገድ ወደ ስርዓቱ የሚገባውን የውጭ ምንዛሬ ይቀንሳል ብለን እናምናለን እና የዚህ አይነት መንገዶች በዚህ በምንኖርበትም አካባቢ ሊኖሩ ስለሚችሉ ሰው በየአካባቢው ያለውን ሁኔታ እያጠና የሚመቸውን ነገር እንዲያደርግ ነው አንዱ ያቀረብ ነው ጥሪ። ሁለተኛ ያደረግነው የሚላከው ገንዘብ ሁሉ ለደይሊ ፍጆታ ለቀጥተኛ ለዕለት ኑሮ ዕለታዊ ኑሮ እንዳልሆነ የዓለም ባንክ ጥናትም ይመሰክራል። እኛም ደግሞ ሁኔታውን እንረዳዋለን። ያንን ታሳቢ በማድረግ በትርፍነት የሚላክ በድጎማ የሚላክ በኢትዮጵያ ደረጃ ለቅንጦት ተብሎ የሚላክ ሁኔታ ካለ እሱ እንዲቀንስ ነው አንድ ጥሪ። ግን እንደው በነገሮ ላይ መቼም ለቅንጦት የሚለው ነገር ከባድ ነው። ለማጠቃለል ለዕለታዊ ፍጆታ የሚውልም ገንዘብ የሚልኩ አሉ። ለምሳሌ አመት በዓል ይመጣል፣ ወዲያው ልከው ምናምን መግዣ ዶሮ መግዣ የሚልኩ አሉና ይሄም አለ ልሎት ነው እንደው እሱ ግልጽ ነው። ምልክ ይሄ ዋናው ነገር ምን መሰለህ፣ እኛ ታሳቢ የምናደርገው አንደኛ የኢትዮጵያን ሕዝብ ትግል ለማገዝ ቁርጠኝነቱ ይኖራል ብለን እናስባለን። በምናደርገው ጥረት ውስጥ ደግሞ የተወሰነም ቢሆን መስዋዕትነት መከፈል አለበት የሚልም እምነት አለ። አሁን ኢትዮጵያ ውስጥ ያለውን ሁኔታ ስናይ በርካታ መስዋዕትነት እየተከፈለ ነው። ይሄ ለውጥ እንዲመጣ ሰዎች ሕይወታቸውን እየገበሩ ነው። ከዛ አኳያ ሲታይ የተወሰነ ጫና በቤተሰብም ላይ ቢፈጠር ኢትዮጵያውያን ነጻነት ለማግኘት ይሄንን ዋጋ ለመክፈል ዝግጁ ናቸው ብለን እናምናለን። ስለዚህ ለቤተሰብ በበዓል የሚላክ ካለ አስቀድሞ ፕላን የማድረግ እና አማራጮችን ፈልጎ የመላክ ነው። ሌላ በተለምዶ አንድ መቶ ዶላር ልንልክላቸው እንችላለን። ሜቢ ለበዓል መዋያ እኮ ሰባ ዶላር ሊበቃ ይችላል። ያንንም ማድረግ እንችላለን። ከዛም ውጭ ደግሞ አቅም ላላቸው ቤተሰቦች የሚልኩ ካሉ የህዝቡን ትግል ለማገዝ እስከ ማቆም ደረጃ ሊሄዱ ይችላሉ ብለን ጥሪ ያቅርበናል። የመጨረሻው ልናገርና ልደምድም፣ አራተኛው ቀላል የማይባል ገንዘብ ለንግድና ግንባታ ወደ ኢትዮጵያ ውስጥ ይላካል። አቶ አዲሱ አንተም አድማጮችህም እንደሚገነዘቡት አሁን ሀገራችን ያለችበት ሁኔታ ጥሩ አይደለም። ሰላም የለም፣ መረጋጋት የለም፣ ምንም ኢኮኖሚያዊ ዋስትና የለም። በዚህ ወቅት የሚደረግ ኢንቨስትመንት ግንባታ፣ አገር ወገንም መደገፉን በትግል እንኳ ብንትሆው ለራሳችን ኢንቨስትመንትና ግንባታ ምንም ዋስትና የለንም እና ያንን ታሳቢ በማድረግ የሕዝቡንም ትግል ለማገዝ ሲባል ግንባታና ንግድ ያስባችሁ አዘጊው አገር ሰላም ትሁን የሚል ጥሪ ነው ያቀረብነው እና እነዚህ አራቱም ጥሪዎች በሚታዩበት ጊዜ ህብረተሰቡ ላይ ሊደርስ የሚችለውን ጫና ያገናዘቡ ናቸው ብለን እናምናለን። ጥሩ ፊድ ባክም ከህብረተሰቡ እያገኘን ነው ለማለት እችላለሁ። ጥሩ ዶክተር ሽፈራውን ሙያውን የተመለከተ ጥያቄ ላቅርብ። እንግዲህ በግብረ ኃይሎ በኩል ያለውን ምንም እንኳ አባል ቢሆኑ አቶ ፋሲካ በጥሩ ሁኔታ እያብራሩ ስለሆነ እርስዎን ወደ ሙያው ብቻ ላቆየዎት አሁን አንዳንድ ሰዎች ጥናትም አርገናል የሚሉ ሰዎች እንደሚሉት እውነት ከሆነ በምንም መንገድ ይላክ፣ በምን ወደ መንግስት እጅ መግባቱ አይቀርም። በሰውም እኔ ለምሳሌ መቶ ዶላር ብልክም በጥቁር ምንዛሬ በሚባለው ቢመነዝረውም የሆነ ፐርሰንቴጅ የሆነ መቶኛ ወደ መንግስት መግባቱ አይቀርም እና መንግስትን ወይም ገዢውን ፓርቲ አይጎዳም፣ ይሄ ዘመቻ የሚል አመለካከት ያላቸው ሰዎች አሉ። በትክክል በቀጥተኛ በሆኑ መንገዶች ከተላኩ እንደተባለው አገዛዙ ጋር ነው የሚሄዱ። በቀጥተኛ መንገድ ካልሄዱ ግን የግዴታ አገዛዙ እጅ ይገባሉ ማለት አይደለም። ይህንን እርግጠኛ መሆን እንችላለን። ለምሳሌ አልገው መርካቶ ውስጥ ብላክ ማርኬት ጥቁር ገበያ አለ። መርካቶ ብቻ ሳይሆን አገር አለ በሙሉ። እነዚያ ጥቁር ገበያ የሚገዱ ገንዘቦች እዛ ውስጥ ያሉ ሰዎች በሙሉ ያገዛዙ ወኪሎች ናቸው ማለት አንችልም። አንደኛ ነገር ጥቁር ገበያ ውስጥ ዶላሩን የያዘው ግለሰብ ነጋዴ ያንን ዶላር ለምን ይጠቀምበታል የሚለው ላይ ነው የሚወስነው። ብዙውን ጊዜ ያንን ዶላር የሚጠቀሙበት አንድም ገንዘቡን በዶላር መልክ በመጠበቅ የኢትዮጵያን ብር ስለማያምኑት ሊሆን ይችላል ሌላ ግን በፍራንኮ ቫሉታ በሚባል ሲስተም ብሔራዊ ባንክ ሳይሄዱ የሚፈልጉትን ዕቃ ለማስገባት እንዲችሉ ነው። እኛ ዶላር አለን፣ ፈቃድ ብቻ ነው የምንፈልገው፣ ዕቃውን እናስገባ ነው። እኛ እሱ ጋር ጉዳይ የለንም፣ ችግር የለንም። አገዛዙ ያ ዶላር እንዳይቆጣጠረው ነው ማድረግ ስለሆነ ማለት ነው። አቶ ፋሲካ እንደው ይሄንን ካነሳሁ በዚህ ከዚሁ ጋር የተያያዘ ዘመቻ አለ። የኢትዮጵያን ገዢ መደብ እናንተ እንደምትሉት ኢኮኖሚ ለመጉዳት እዛ መንግስት ፈቅዶላቸው ከሚነግዱ በሚነግዱ ነጋዴዎች የሚላክ ነገር አየር መንገድ አለመሄድ የመሳሰለ ነገር በተለያየ መንገድ ኢኮኖሚውን ለመጉዳት የሚደረግ ዘመቻ አለ እና በዛ ላይ አንዳንድ ነገር መናገር እንችላለን። እሺ፣ አመሰግናለሁኝ አቶ አዲሱ። ኢትዮጵያ አየር መንገድ ምን ያህል ዶላር ለስርዓቱ ያስገባል? ከዚህ ከውጭ ውጭ ሀገር ከሚመጡ ቁሳቁሶች እንደ በግምት ምን ያህል ሊገኝ ይችላል ብለን እና ሌላም ደግሞ ሬሚታንስን ትንሽ ጥናት ነው ያደረግነው እንደ ግብረ ኃይል የትኛውን ውጤት ሊያመጣ የሚችለው የትኛውን ኢምፓክት ተጽዕኖ ሊያመጣ የሚችለው በሚል በዋናነት ትኩረት አድርገን እየሰራ ነው። ሬሚታንስ ነው። ነገር ግን ሕዝቡ ሌሎችም የኢኮኖሚ እንቅስቃሴዎች ላይ ጣና መፍጠር እፈልጋለሁኝ ብሎ እንቅስቃሴ የሚያደርግ ከሆነ ኢንካሬጅ ነው የምናደርገው እናበረታታላቸው፣ እናበረታታለን፣ አንቃወምም። በአየር መንገድ ወይም በእንጀራ በሌሎች የተደረገው ተአቅቦ ከሬሚታንስ ጋር ሲነጻጸር በጣም ዝቅተኛ ቢሆን ትልቅ ምልክትነት ያለው ድርጊት ስለሆነ ይሄንን ጥንቃቄ በተሞላበት መንገድ ህዝቡ እንዲያደርግ ሁልጊዜም እንገፋፋለን። ዶክተር ሽፈራ ሊናገሩ መሰለኝ። እሺ። አንድ ነገር እሱ ላይ ለመጨመር የኢኮኖሚ ጫና የሚለው ነገር አዲስ ነገር አይደለም። እኛ አሁን የጀመርነው አይደለም። የተለያዩ ሀገሮች በተለያየ ጊዜ ያደረጉት ነገር ነው፣ ውጤት የሚያስገኙበት ነው። ደቡብ አፍሪካ በአፓርታይድ አገዛዝ በነበረችበት ጊዜ በውጭ ይገኙ የነበሩት ደቡብ አፍሪካውያን አገዛዙ ላይ፣ የአፓርታይድ አገዛዙ ላይ የኢኮኖሚ ጫና እንዲደረግ ከፍተኛ ጥረት ያደርጉ ነበር። ያ ጥረታቸው ደግሞ ከደቡብ አፍሪካ የሚላኩ ዕቃዎችን ጭምር ውጭ ያሉ አስመጪዎች እንዳይገዙ ሎቢ በማለት ጭምርም ጭምር ያደረጉት ነገር እንዳለ እናውቃለን። ተመሳሳይ ሁኔታ ህንድ ውስጥ ተደርጓል። ጥቁር አሜሪካኖች የአውቶቡስ ያለመሳፈር ቦይኮት እንደውም ለሲቪል ራይት ሙቭመንቱ ከፍተኛ አስተዋጽኦ ያደረገ እንቅስቃሴዎችን አድርገዋል። እና አዲስ ነገር አይደለም። እኛ እኮ አገዛዙ ላይ ሳንክሽን እንዲደረግ እንፈልጋለን። አገዛዙ ሳንክሽን ውስጥ ቢ በጀት የበጀት ችግር ያጋጥመዋል፣ የሚፈልገውን ጦር መሳሪያ መግዛት ያቅተዋል፣ የመሳሰሉት ነገሮች ና አገዛዙ ለህዝብ ፍላጎት ይንበረክካል የሚል አስተሳሰብ ስላለ ነው። እና አዲስ ነገር አይደለም፣ ግን ደግሞ ውጤትም እንደሚኖረው በዚህ ሁኔታዎች መረዳት እንችላለን ለማለት ነው። አንዳንድ ሰዎች የሚነቅፏችሁ በተለይም የመንግስት ደጋፊዎች የሚነቅፏችሁ ይህን ግብረ ኃይል የሚነቅፉት ዘመቻው ቅስቀሳው ጸረ ልማት ነው፣ ጸረ እድገት ነው። ለምሳሌ አንድ ሰው ኢትዮጵያ ውስጥ ፋብሪካ ለመክፈት ይፈልጋል፣ ሆቴል መክፈት፣ የተለያየ ትምህርት ቤት ለማቋቋም ዶላር ወይም ዩሮ ይዞ ገብቶ ነው እዛ እና ይሄን ይሄን ሁሉ ያስቀራል። ይሄ ዘመቻ ምንድን ነው የሚል እንደው የከረረ ተቃውሞ የሚያሰሙባቸው አሉ። አቶ ፋሲካ እዚህ ላይ ምን ይላሉ? እኛ የምንለው አገራችን ውስጥ ትልቅ ችግር አለ ዘላቂ የሆነ የሀገር ግንባታ እንዲኖር ከተፈለገ የተስተካከለ የፖለቲካ ስርዓት መኖር አለበት። ከአድሎ ነፃ የሆነ ከኮራፕሽን ከሙስና የጸዳ፣ ሁሉንም ኢትዮጵያውያን በኩል የሚያይ የፖለቲካ ስርዓት መኖር አለበት። እኛ በዋናነት የምንታገለው ይህ የፖለቲካ ስርዓት ሀገራችን ውስጥ እንዲመቻች፣ የተሻለ የፖለቲካ ስርዓት እንዲኖር፣ የህዝቡ ጥያቄ እንዲመለስና ሁሉም ኢትዮጵያዊ በአቅሙ ሰርቶ የሚኖርበት አገሩን የሚያበለጽግበት ሁኔታ እንዲፈጠር ነው። ለዛ ግን ከፍተኛ የሆነ ደንቃራ የፈጠረ አድሏዊ እና ዘረፋ ላይ የተሰማራ ስርዓት አለ። ይሄንን ነው ዛሬ ወጣቶች እየተቃወሙ ያሉት፣ በየመንገዱ እየተገደሉ ያሉት። የእኛ ጥሪ እነዚህ ወጣቶች ኢትዮጵያውያን እያደረጉ ያሉትን ትግል የማገዝና የኢትዮጵያ የፖለቲካ አቅጣጫ ወደ መስመሩ ተመልሶ ሁሉንም አሳታፊ የሆነ ስርዓት እንዲፈጠር ትልቅ ፍላጎት አለን። ዘለቄታዊ መፍትሄ በሌለበት ሁኔታ ስለ ግንባታ ማውረት ችግሩን ደባብሶ ማሳለፍና ለኋላ ማስቀመጥ ነው። ይሄ ስርዓት ተገዶም ወዶም የህዝቡን ጥያቄ መመለስ አለበት። ሁሉንም ማሳተፍ አለበት። የዛን አይነት ሁኔታ ከተፈጠረና የፖለቲካው ስርዓት ከተስተካከለ ኢኮኖሚያዊ እድገት ማምጣት ይቻላል። እግዚአብሔር ይስጥልኝ። ዶክተር ሽፈራ ዋዴሉ ከኤድመንተን ካናዳ የኢኮኖሚክስ ምሁር፣ እንዲሁም አቶ ፋሲካ ጌታነህ የዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል አስተባባሪ ከአስተባባሪዎቹ አንዱ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ በጣም ነው። ምናምን አመሰግናለሁ። አድማጮች ይህን ውይይት በተመለከተ ቀደም ሲልም ርዕስ ተነስቶ ለተካሄደ ውይይት በወቅቱ ምላሽ የሰጡትን የውጭ ጉዳይ ሚኒስቴር ቃል አቀባይ የአቶ መለስ አለምን ድምፅ አግኝተናል። እንዲህ ነበር በአጭሩ ያሉት። ኢትዮጵያውያን እህት እና ወንድሞቻችን አገር ቤት ለሚገኙ ወላጆቻቸው እንዲሁም ቤተሰቦቻቸው ገንዘብ እንዳይልኩ ዘመቻ ለማካሄድ የተያዘው ሀሳብ ሳይወለድ የሚጨነግፍ ሀሳብ ነው። ከዚህ በፊት በተደጋጋሚ አንድ ሶስት አመት እንደዚህ አይነት ሙከራ እንደነበረ አስታውሳለሁ ተመሳሳይ ዘመቻ ሲሞክር ያኔ የነበረው የውጭ ምንዛሬ ወደ ሀገር ቤት የሚገባው በሪሚታንስ መልክ በእንጊዜኛው ሶስት መቶ ሚሊዮን ዶላር ብቻ ነው የነበረው። ከአንድ አመት በኋላ ወደ ሶስት ነጥብ ስድስት ቢሊየን፣ ከዛ በኋላ አራት ቢሊየን፣ አሁን የመጨረሻው ያለን አሃዝ ወደ አራት ነጥብ ስድስት ቢሊየን አካባቢ ነው። ዜጎቻችን፣ ወንድሞቻችን፣ እህቶቻችን ወደ አገር ቤት የላኩ ስለዚህ ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ አገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ እያሻቀበ እያሻቀበ ነው ሄደው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም ብዙም ርቀት እንደማይሄድ ነው። ኢትዮጵያውያን አገር ቤት ያሉ ቤተሰቦቻቸውን የሚደግፉት ስለሚሰርፋቸው ሁሉ ነገር ስለደላቸው አይደለም። መነሻችን ኢትዮጵያውያን እርስ በርስ መደጋገፍ ጠንካራ ባህል ስላለን ልጆች ወላጆቻቸውን የመጦር ታላቅና ታላቅ ታናሹን የመደገፍ ሲወራረስ የመጣ በጣም ጠንካራ ኢትዮጵያዊ ባህል አለን። ስለዚህ ይህንን የሚያደርግን ኢትዮጵያዊ ገንዘብ አትላክ ብሎ ለማለት መካሪም፣ ዘካሪም፣ ቀስቃስም ዘመቻ ማያስፈልገውም። ቤተሰብን አትርዱ ማለት ራስን አትርዳ ማለት ነው። ይህ ዳያስፖራውን መናቅ ነው። ይህ ኢትዮጵያዊ መናቅ ነው። ኢትዮጵያ ባህልና ወጋ የሚሄድም ጉዳይ አለን። የመጨረሻው ዝግጅት ላይ ደርሰናል አድማጮች የተፈጥሮ አካባቢን የማከም የልማት ንቅናቄ በአርሲ ጭላሎ መለስካቸው አመሃ ያጠናቀረው ዘገባ ነው የተፈጥሮ ሀብት መመናመን የአየር ንብረት ለውጥና እነዚህን ተከትሎ የጠቅላላው ከባቢ ይዘት ወይንም ባህሪ መለወጥ ለሰው ልጅ ከፍተኛ ስጋት ደቅኗል በደን ተሸፍነው የነበሩ ከፍተኛ ስፍራዎች ዛሬ ተራቁተው። ለብዙ ምንጮችና ወንዞች መድረቅ ምክንያት ሆነዋል። በውስጣቸው ይዘዋቸው ለነበሩ የዱር እንስሳት ቁጥር መቀነስና ጨርሶ መጥፋትም አንድ ትልቅ ምክንያት ነው። ሌሎች ተያያዥ ጉዳዮችም እየታዩ ናቸው። በአርሲ የጭላሎ ጋላማ ተራራማ ስፍራዎች እንደዚህ ያለ ጉዳት ከደረሰባቸው አካባቢዎች አንዱ ነው። በኢትዮጵያ ችግሮቹን ለመመከትና መፍትሄ ለመሻት ኃላፊነት የሚሰማቸው ዜጎች እየጣሩ ናቸው። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ የተሰኘ መንግሥታዊ ያልሆነ ድርጅት በቅርቡ እንዲህ ባሉ ወገኖች ተቋቁሟል። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ መስራች ጉባኤውን ያከናውነው በአዳማ ናዝሬት ከተማ ድሬ ኢንተርናሽናል ሆቴል የካቲት አራት 2010 ዓ ም ነበረ። ይህም መንግሥታዊ ያልሆነ ድርጅት ለመመስረት ዋነኛ ናቸው ከሚባሉት ሰዎች ግንባር ቀደሙ ደግሞ በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል መምህር ዶክተር ሙሉጌታ በቀለ መሆናቸውን ብዙዎቹ ይመሰክራሉ። እርሳቸውንስ ይህን አይነት ድርጅት ለመመስረት የገፋቸው ኃይል ምን ይሆን? ዶክተር ሙሉጌታ የአርሲ ልጅ ናቸው። የጭላሎ ጋለማ የተራራ ሰንሰለቶችንና ደኑን እያዩ አድገዋል። ዛሬ ግን ከትንሽ ምልክቶች በስተቀር የለም ማለት ይቀላል። ዶክተር ሙሉጌታ በቀለን ትዝታቸውን ጠይቄያቸው ነበረ። እንዴታው በጣም በጣም እያየ ነው የመነመነ፣ እያየ ነው፣ ምንጮች የደረቁበት እያየ ነው። አውሬዎች እኔ እኔ ከአባቴ ጋር ካሰላ ወደ ናዝሬት በሚሄድበት ጊዜ አንዳንዴ ጫካ ውስጥ እየሄድን ከርከሮ፣ ዱኩላ የተለያዩ የዱር አራዊትን እያደንን እኛው ራሳችን የጨረስናቸው ብዬ ነው ማስበው፣ እና ያንገበግበኛል። የዛን ጊዜ የነበረው የጫካው በቆላ አካባቢ ያለው የግራሩ ስፋት ጥቅጥቅ ያለ ጫካ እንጆሪውን ብትል በጣም በዚች በእድሜ አሁን ወደ ሰባ አመት ሆኖኛል። በዚች እድሜ ውስጥ የነበረው እንዳልነበረ ሆኖ ነው እና በጣም ነው የሚያንገበግበኝ። እሱም ነው የቆረቆረውን። ዛሬ ለሚታየው የአየር ንብረት ለውጥና ለውጤቶቹ ብሎም በአካባቢ በሚያሳድሩት ተጽዕኖ ተጠያቂው የሰው ልጅ ነው አይደለም? የሚለው የተከበራችሁ አድማጮች ድንገት በመቋረጡ ይቅርታን ጠይቃለን። ያለፈው ዝግጅት አልተጠናቀቀም በሌላ ዝግጅት በነገው ምሽት ይቀርብላችኋል ሙሉ ፕሮግራም። አሁን ዝግጅታችን ወደ መጠናቀቁ ነው። ነገ ዓርብ የካቲት 23 2010 ዓ ም አዲስ አበባ ከፊል ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብየዋል። የአዲስ አበባ ከፍተኛ ሙቀት 24፣ ዝቅተኛው 13 ዲግሪ ሴልሽየስ ነው የሚሆነው እንግዲህ ዝግጅታችን ወደ መጠናቀቁ ነው። ሙዚቃን ጋብዛችሁ ለስንብት። ነገ የካቲት 23 ነው የአድዋ ድል ትናገር። አድዋ ትናገር ሀገሬ እንዴት እንደ ቆምኩኝ እፊታችሁ ዛሬ ከጂጂ ጋር እስከ ዝግጅታችን ፍጻሜ እንተዋችኋለን። በእኛ በኩል ስናስተናግዳችሁ የቆየ ነው ሰሎሞን አባትና ቆንጂት ታየ ነን በምሽቱ ፕሮግራም ዋና አዘጋጅ ሶሎሞን ክፍሌና በሌሎችም ባልደረቦቻችን ስም እንሰናበታለን። ፕሮግራሙን የመራልን ንጉሱ ታምሬ ነው። ቫስኮ ቮላሪች የቴክኒሻኑ ነው። እንደዚሁም አበባየው ገበያው የዌብና ማህበራዊ መገናኛ ፕሮዲሰራችን ነች። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ቋንቋ ስርጭት እስከሚደርስ ከጂጂ ጋር ቆዩ። በሰላም ደሩ። እንኳን አደረሳችሁ ለየካቲት 23 የድል በዓል። ጤና ይስጥልኝ። በክብር ሄዳር ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር፣ ትናገር አድዋ፣ ትናገር ትመስክር፣ ትናገር አድዋ፣ ትናገር አገሬ። እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር አድዋ ዛሬ ናት አድዋ ትላንት፣ መቼ የተነሱና የወዳ አደቁት ምስጋና ለእነሱ አድዋ ጀግኖች፣ ለዛሬ ነፃነት ላበቁም ወገኖች